The voice of America. በኢትዮጵያም ሆነ በሌሎች የአፍሪካ ሀገሮች የውጭ ፖሊሲዎችና ምንነታቸውን በማሳወቅ ላይ ክፍተት መኖሩን የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየው አስታውቋል። ሰሞኑን ይፋ የተደረገው ዲስኮርስ የሀሳብ ልውውጥ የተሰኘ መጽሔት ይህን ክፍተት ለመሙላት አስተዋጽኦ እንደሚኖረው አስረድተዋል። እስክንድር ፍሬው ከአዲስ አበባ ገባ ይዟል። በእንግሊዝኛው ዲስኮርስ፣ በአማርኛ ደግሞ የሀሳብ ልውውጥ ፍጭት ወይም ክርክር ተብሎ ሊጠራ የሚችለው መጽሔት በኢትዮጵያ በአፍሪካ ቀንድም ሆነ በአህጉሪቱ የመጀመሪያው እንደሆነ በምረቃው ስነ ስርዓት ላይ ተገልጿል። መቀመጫውን አዲስ አበባ ኢትዮጵያ ያደረገው የዚህ መጽሔት የመጀመሪያ እትም ደግሞ በተለይ የአፍሪካ ቀንድን እየተመለከቱ ጽሑፎችን ይዞ ወጥቷል። ቀደም ሲል በኢትዮጵያ የዩናይትድ ስቴትስ አምባሳደር የነበሩት ዴቪድ ሽን በአፍሪካ ቀንድና በሰላጤው የአረብ ሀገራት መካከል ያለውን ግንኙነት ይተነትናሉ። ዶክተር አየለ በከሪ በጥንታዊት ኢትዮጵያ የነበረውን ዲፕሎማሲያዊ ሁኔታ ይዳስሳሉ። በአፍሪካ ቀንድ ያሉ አዳዲስ ፈተናዎችን የተመለከተ ጽሑፍ ያሰፈሩት ደግሞ በጉዳዩ ላይ የሚመራመሩት አሌክስ ደዋል ናቸው። በኢጋድና በአፍሪካ ሕብረት የጸጥታ ጉዳዮች አማካሪ በመሆን የሰሩት ዶክተር መሀሪ ታደለ ያተኮሩት በተባበሩት የአረብ ኤምሬቶችና በአፍሪካ ቀንድ ግንኙነት ላይ ነው። ሌሎች ምሁራን ጋዜጠኞችና ታዋቂ ሰዎች እንደዚሁ በተለያዩ ርዕሶች ላይ ያተኮሩ ጽሑፎችን አስፍረዋል። መጽሔቱ በአፍሪካ ቀንድ ጉዳዮች ላይ ያተኮረው ለመነሻነት እንጂ በቀጣይ በሀጉሪቱ ላይ የሚያተኩር እንደሚሆን ተገልጿል። የመንግሥት ባለሥልጣናት፣ አምባሳደሮች፣ ዲፕሎማቶችና ሌሎች እንግዶች በተገኙበት ሥነ ሥርዓት ላይ መጽሔቱን ይፋ ያደረጉት የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁም ሁሉንም የአፍሪካ አካባቢዎች እንዲዳስስ ጥሪ አቅርበዋል። አፍሪካዊ ጉዳዮችን ከተለያዩ አቅጣጫዎች የሚዳስሰው የሚተነትነው ይህ መጽሔት በጥናት ላይ የተመሠረቱ የተለያዩ አቋሞችን የሚያንጸባርቅና ሙያዊ የሆነ የሀሳብ ልውውጥ መድረክ የመሆን ኃላፊነት እንዳለበትም ጠቁመዋል። የመጽሔቱ መጀመር ምን አይነት ክፍተት ሊሞላ እንደሚችል የጠየኳቸው የውጭ ጉዳይ ሚኒስትሩ ተከታዩን መልሰዋል። እንደዚህ አይነት በሀገራችንም ሆነ በአፍሪካ የውጭ ጉዳይ ፖሊሲዎች ላይ እና ስትራቴጂዎች ላይ በተለይ ከምሁራን ከተለያዩ የአካደሚሻንስ ኮንትሪቢዩት የሚደረጉ ጽሁፎች ትልቅ ጋፕ ነው ያለው። እኛ እንደ ውጭ ጉዳይ ሚኒስትር የምናስበው በጣም በርካታ ኢንስቲቱሽኖች ለሌሎቹ የዓለም ሀገሮች ብዙ ነገሮች ይላሉ፣ ይጽፋሉ። እኛ ብዙ ጊዜ የሌሎቹ ያሉትን ነው መልሰን እንትን የምንለው ና ይሄ ኢንተርቬንሽን ሪሊ ሙሉ ለሙሉ ያን ችግር ባይዘጋውም በተወሰነ መኩልኩልኩ አካዳሚሽያንስ፣ በዚህ አካባቢ ዲፕሎማቶች፣ ሌሎችም ኢንትረስት የሆኑ ጸሐፊዎች በሀገራችን፣ በአፍሪካ በተለይ ደግሞ በአፍሪካ ቀንድ ላይ ባለው የፎሬን ፖሊሲ ላይ ኮንትሪቢዩት ያደርጋሉ ብዬ ነው የማምነው። በኢትዮጵያ የውጭ ግንኙነት ስትራቴጂካዊ ጥናት ተቋም ስር የሚታተመው ይህ መጽሔት የኤዲቶሪያል ነጻነቱን ጠብቆ እንደሚሰራ በሥነ ሥርዓቱ ላይ ተገልጿል። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ዶክተር ካሳሁን ብርሃኑ እንደሚሉትም ይህ ነጻነት ለወደፊት ስኬት ወሳኝ ነው። በሚገባ ከተሰራበት ብዙ ክፍተቶችን የሚሞላ ይመስለኛል። ነገር ግን እንዴት እንደሚቀጥል ደግሞ ትንሽ ቆይቶ ማየት ያስፈልጋል። መቀጠል ያለበት የተለያዩ ሀሳቦችን እጅ ጉዳይን በተመለከቱ የተለያዩ አመለካከቶችን፣ የተለያዩ አስተሳሰቦችን፣ የተለያዩ እይታዎችን ለማራመድ ክፍትና ዝግጁ መሆን ይኖርበታል። አለበዛ አንድ የተማከለ አስተሳሰብና አስተያየት ብቻ ያራመደ ከሆነ የሚሞላው ክፍተት እስከዚህም ድረስ ነው ማለት ይቻላል። ሊሞላ የሚችለው ክፍተት በቀጣይ አካሄዱ ላይ ይመሰረታል ይመሰረታል፣ ይታያል። ኃላፊዎቹ የአዘጋጆቹ የአስተሳሰብ አድማስ ደግሞ ይወስነዋል። የተለያዩ አመለካከቶች፣ የተለያዩ አቀራረቦች ቢካተቱበት ክፍተት በእነዚህ አካባቢዎች ያለ ይመስለኛል፣ እየሞላ ሊሄድ የሚችል ይመስለኛል። የመጽሔቱን መጀመር ሀሳብ ካመነጩት አንዱ የሆነውና በዋና አዘጋጅነት የሚሰራው ጋዜጠኛ ዳደ ደስታ የኤዲቶሪያል ነጻነቱ ጉዳይ ለድርድር የሚቀርብ እንዳልሆነ ይናገራል። ሀሳቡና ምንጭ የሆነ ቡድን እዚህ የሚደራደረው ነገር አይኖርም በምንም አይነት መንገድ ስለዚህ ማስቀጠል ከተፈለገ በዚህ መልክ ነው ሊቀጥል የሚችለው። ያን ነጻነት መልካት ሲፈለግ ደግሞ ይቆማል። እንደ ሁሌም እየተጀመሩ እንደሚመክኑ ፕሮጀክቶች ይሆናል ማለት ነው። ስለዚህ ይህን አውቀው ሰዎች፣ አንደኛ ማንም የሚጠቀም ሰው አይኖርም። እንደምታየው እነኚህ በጣም ታዋቂ የሆኑ ጸሐፊዎች ይሄን ትራስ አድርገው ነው የጻፉት። ቁጥጥሩ በሚመጣበት ጣልቃ ገብነት በሚገናበት ጊዜ እነዚህ አይነት ሰዎች አታገኛቸውም። ስለዚህ ይቆማል ማለት ነው። ስለዚህ ዝም ብሎ የሚባክንና የትም የማይደርስ ስራ ነው የሚሆነው። ይህን በማስተዋል ይሄ አይነት ችግር አይጋጥምም ብለን ተስፋ እናደርጋለን። አስተዋጽኦ ካደረጉላችሁ ሰዎች ውስጥ የውጭ ሀገር ሰዎች የሚገኙበታል። እዚጋ ስማቸውን ማየት እንችላለሁ። አንድ ሰው ለዚህ መጽሄት ኮንትሪቢዩት ሲያደርግ ነፃነቱ እንደተጠበቀ ነው ለምሳሌ ነው ወይስ በዚህ ዙሪያ በዚህ እርስ ላይ ብቻ ማተኮር አለብህ እንዲህ አይነት የማይነኩ ጉዳዮች አሉ በሚል የሚጣለበት ገደብ አለ ለእነሱ የምንገልጽላቸው በተመለከተ እኛ የምናደርገው ነገር የለም። ምናልባት ያለንን ቦታ ለመመጠን በሚያስችል መልኩ እናደርገዋለን። ቋንቋው በባለሙያዎች ይታያል። አቀራረቡ እንዲያመች ያህል ካልሆነ በስተቀር ሀሳቡን በማዛባትና በመንካት በኩል ሊሆን አይችልም። ሀሳቦች እንዴት ነው የሚመነጩት? በእኛም ይሰጣሉ። ለሰዎች በዚህ አካባቢ አንተ መጻፍ ትችላለህ ወይ ብለን ሳጀስ እናደርጋለን። በተሰጡበት ብለን ሀሳብ እንሰጣለን። ግን ከሰዎችም ከራሳቸው ቢመጣ እኛ አጠቃላይ ዋናው ትኩረታችን ብለን ካሰብነው ጋር የሚሄድ ከሆነ እንቀበላለን። ስለዚህ ይህን ነፃነት ካልጠበቅን መቀጠል አይችልም። ምክንያቱም አሁን እኮ ስታያቸው እነዚህ በጣም ክሪቲካል ማለት ያለውን ስታትስኮ የሚነኩ ነገሮች አሉባቸው። በጣም ለምሳሌ የኢትዮጵያ በኤርትራ ጉዳይ ላይ ያለው ፖሊሲ በፍጹም ልክ አይደለም። ራሱን አያገለግልም፣ የሆነ ሙሉ ሀገርና ሕዝብ ደግሞ እያጠፋ ነው ብሎ የሚከራከር ሰው አለ። የተሳሳት ነው በአጠቃላይ ብሎ የሚተች ሰው አለ። ሁለተኛ ደግሞ የኢትዮጵያ ፎሬን ፖሊሲ ወይም የውጭ ግንኙነት ፖሊሲ የሚባለው መለወጥ አለበት፣ ያረጀና ያፈጀ ነው። ምክንያቱም ብዙ ነገሮች ተለውጠዋል፣ በዚህ መልክ መሄድ አለበት ብሎ የሚጽፍ አለ። ፌዴራሊዝም የኢትዮጵያ በጣም ብዙ ያልታረቁ ወይም ደግሞ በደንብ ያልተሞረዱ ነገሮች አሉት ብሎ የሚጽፍ አለ። እኛ ኃላፊነት የምንወስደው መድረኩን በመስጠታችን ብቻ ነው እንጂ ለይዘቱ አይደለም ማለት ነው። ይህንን መጽሔት የማዘጋጀቱ ሀሳብ በሌሎች የዓለም አካባቢዎች የሚታተሙትን ከመመልከት የመጣ መሆኑን ዋና አዘጋጁ አስታውሷል። የአፍሪካን ስሜት፣ ተስፋ፣ ችግርና ፈተናዎች ወክሎ ሊያቀርብ የሚችል የህትመት ውጤት አለመኖሩም ሌላው ምክንያት መሆኑን ተናግሯል። የኢትዮጵያ የውጭ ግንኙነትና ስትራቴጂክ ጥናት ተቋም የተሰኘው የሀሳብ አመንጪ ተቋም ወይም ቲንክታንክ በገንዘብ መጽሔቱን ቢደግፍም ይዘቱን በተመለከተ ግን ባለቤት እንዳልሆነ ዋና አዘጋጁ አመልክቷል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ